በግዳጅ ላይ ላለው ለሀገር መከላከያ ሰራዊት የአዲስ አበባ ምክትል ከንቲባ አዳነች አበቤን ጨምሮ በአስራ አንድ ክፍለ ከተሞች የሚገኙ አመራሮችና የከተማው ነዋሪዎች ደም ለግሰዋል። የሀገር ሉዓላዊነትን ለማስከበር መስዋዕትነት እየከፈለ ያለውን ሰራዊት አስፈላጊ በሆነ ሁሉ መደገፍ አለብን ሲሉ ምክትል ከንቲባ አዳነች አበቤ ተናግረዋል። ፀሐይ ዳምጠው ተጨማሪ አላት። ደማችን ለመከላከያ ሰራዊታችን በሚል መሪ ቃል ነው የአዲስ አበባ ነዋሪዎች ደም መለገስ የጀመሩት። በዚህ መሰረት የአዲስ አበባ ምክትል ከንቲባ ወይዘሮ አዳንች አቤቤን ጨምሮ የከተማ አስተዳደሩ ከፍተኛ አመራሮች እና ከሁሉም ክፍለ ከተሞች የተውጣጡ ነዋሪዎች በአዲስ አበባ ስታዲየም ደም ለግሰዋል። በዚህ ወቅት ምክትል ካንቲባ ጥፋትና ክህደትን የፈጸመውን የህወሓት ቡድን በመፋለም የኢትዮጵያን ሉዓላዊነት ለማስጠበቅ ውድ ሕይወቱን መስዋዕትነት በመክፈል ላይ ላለው መከላከያ ሰራዊት ደማችን በመለገስ አጋርነታችንም በተግባር ማሳየት አለብን ብለዋል። ለመከላከያ ሰራዊታችን ክብርና ፍቅራችንን ለመግለጽ ነው። በአብዛኛው ይህንን የደም መለገስ ፕሮግራም እንድንጀምር የከተማችን ነዋሪዎች ናቸው በጣም ግፊት ያደረጉት። በተለያየ መንገድ በየክፍለ ከተማው በየወረዳው ተጀምሮ ነበረ። ነገር ግን በአንድነት በጋራ እንስጥ ብለው ባቀረቡት መሰረት፣ ትልቁ ስጦታ ደግሞ ደማችን ስለሆነ፣ የፍቅር ስጦታችን እሱ ስለሆነ፣ ለመከላከያ ሰራዊታችን የክብር ስጦታችን አንዱና የመጀመሪያው እና ትልቁ ስለሆነ ስታዲዮ ጥቅም እየሰጠ በዘመቻው ተሳትፎ በማድረግ ላይ ለሚገኘው የመከላከያ ሰራዊት የአጎራባች ክልሎች ልዩ ኃይልና የሚሊሻ አባላት የገንዘብና የቁሳቁስ ድጋፍ የማሰባሰብ ስራ መጀመሩንም ምክትል ከንቲባ አዳነች አቤቤ ገልጿል አብሮነቱን ከዚህ በበለጠ ሁኔታ እንዲገልጽ ለመከላከያ ሰራዊታችን ድጋፍ መሰብሰብ ተጀምሯል እና ኮሚቴ አቋቁመናል በከተማ በክፍለ ከተማ በወረዳ ደረጃ ማለት ነው መከላከያ ሰራዊት ብቻ ሳይሆን የአማራ ክልል ሚሊሻ ልዩ ኃይል እዛ ችግሩን በግንባር ከመከላከያ ሰራዊታችን ጋር የተጋፈጠ ሌሎች አጎራባች ክልሎች አሉ እንደነ አፋር እንደነ ያሉ ለነሱም ጭምር ድጋፉን መግለጽ ስለፈለገ ይህንን ድጋፉን በከተማ ደረጃ እያቀናጀነው ነው። ህብረተሰቡም በየአካባቢው በተዘጋጀ የድጋፍ ማዕከላት በመገኘት ለአገር መከላከያ ሰራዊት የሚችለውን ድጋፍ ማድረግ እንዳለበት ጥሪ አቅርቧል። በደም ልገሳው ላይ የተሳተፉ የከተማ ነዋሪዎችም የአገርን ሉዓላዊነት በመጠበቅ ላይ ያለው መከላከያ ሰራዊት ደም በመለገስ አጋርነታቸውን እያሳዩ መሆኑን ገልጿል። ደሚል ለወገኔ በሚል ለመከላከያ ሰራዊታችን ደሚል ለመስጠት ነው የመጣሁት ማለት ነው። የአገር መከላከያ ማለት አገር ነው። አገርን እየተከላከሉ አገርን እየጠበቁ ባለበት እንደዚህ አይነት አደጋ በደረሰባቸው ደማችን ለነሱ መስጠት አስፈላጊም ስለሆነ የትግራይ ሕዝብ በዚህ ጉዳይ ላይ እንደ ማንኛውም የኢትዮጵያ ሕዝብ እነዚህ እነሱን የማይጠቅም አውጥቶ መስጠት መቻል አለበት፣ አውጥቶ ለህግ መስጠት መቻል አለበት። ይህን ካላደረገ ተጠቂ ነው የሚሆነው የትግራይ ሕዝብ ማለት ነው። ስለዚህ በእያንዳንዱ ላይ የተፈጠረው ድርጊት እነሱ ላይ በደል ስለሚደርስ፣ ስለዚህ ከኢትዮጵያ ሕዝብ ጋር ሆነው የትግራይ ሕዝብ ኦ ብሎ መውጣት መቻል አለበት። የአዲስ አበባ ከተማ አስተዳደር ከደም ልገሳ መርሃ ግብሩ ባለፈ በቀጣይ ቀናት ለመከላከያ ሰራዊቱ የገንዘብና የቁሳቁስ ድጋፍ ለማድረግ በመዘጋጀት ላይ እንደሆነ ምክትል ከንቲባ አዳንቻ ቤቤ ገልጸዋል። ለአሜሪካ ድምፅ ሀይ